ለምርመራ የተወሰደው ናሙና ውጤት ከመገለጡ በፊት ከሶማሌ ክልል ሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ የተለቀቁ 41 ተጠርጣሪዎች እና ለቫይረሱ የተጋለጠ አንድ ግለሰብ ወደ ደቡብ ክልል መግባታቸውን በክልሉ የቫይረሱን ስርጭት ለመከላከል የተያዘውን ስራ አሳሳቢ ማድረጉን የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው ተናገሩ። ርዕሰ መስተዳደሩ ዛሬ በሰጡት መግለጫ ለቫይረሱ የተጋለጠውን ሰው ጨምሮ ከእርሱ ጋር የነበሩ ሰላሳ ሰባት ሰዎች በቁጥ ቁጥጥር ስር መዋል የተቻለ ሲሆን ከእነርሱ ጋር ንክኪ ነበራቸው የተባሉ ከአንድ መቶ በላይ ግለሰቦች ተይዘው ለይቶ ማቆያ ውስጥ መግባታቸውንም አስረድተዋል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በሞያሌ ዳዋ ለይቶ ማቆያ ውስጥ የተፈጸመው ኃላፊነት የጎደለውና የሕዝብን ደህንነት አደጋ ላይ የሚጥል አሳፋሪ ስህተት ነው ብለዋል። ሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮ እና የፌዴራል ጤና ሚኒስቴር በጉዳዩ ዙሪያ ማብራሪያ እንዲሰጡ በተደጋጋሚ ያደረገው ጥረት ያለመሳካቱን ገልጦ የአዋሳ ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ለጋዜጠኞች በሰጡት መግለጫ በክልሉ በኮሮና ቫይረስ የተያዙ ሁለት ሰዎች መኖራቸውን ገልጠዋል። አንደኛው ግለሰብ ባሳለፍነው ሳምንት መጨረሻ አርብ ቀን የጤና ሚኒስትር ቫይረሱ አለባቸው ብሎ ሪፖርት ካደረገ ሁለት ግለሰቦች ውስጥ አንዱና ሚኒስትር መስሪያ ቤቱም በሌለበት በሞያሌ ለይቶ ማቆያ ውስጥ ይገኛል ያለውና ኋላ ግን ከሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ ውጤቱ ከመገለጡ ከአንድ ቀን በፊት የተለቀቀ የሃያ አምስት ዓመት ወጣት መሆኑ ታውቋል። ከኬንያ ሞምባሳ ወደ ኢትዮጵያ የተመለሰው ይህው ግለሰብ በቫይረሱ መያዙም የተረጋገጠው ከሞያሌ አስገድዶ ማቆያ ውስጥ ወጥቶ ጉዞ ላይ ያለ ሲሆን ከሞያሌ ተነስቶ የኦሮሚያ ክልል ተሻግሮ ገዲዮ ዞን ዲላ ከተማን አልፎ ሲዳማን አቋርጦ ከሐዋሳ መናሪያ ተሳፍሮ ሀላባ ቁልቶ ደርሶ ወደ ዱራሜ ለመሄድ ከተሳፈረበት ተሽከርካሪ ውስጥ መያዙም ተረጋግጧል። በዚህ መሀል ግን ይሄ በደሞ ውስጥ ቫይረሱ ያለው ወጣት ይህንን ሪፖርት ሳይደረግ ወደ ክልል ወይ ወደ ቤተሰቡ የገባበት ሁኔታ እንዳለ ነው ያየ ነው። ወደ ቤተሰቡ ለመጓዝ እየተንቀሳቀሰ ነው የነበረው። በእርግጥ ቤተሰቡ ጋር አልደረሰም፣ መንገድ ላይ ይዘነዋል። ይህንን ሰው የመያዝና ከሱ ጋር አብረውት ያሉትን የመቆጣጠር ስራ ለመስራት ጥረት አድርገናል። አቶ ሪስቱ በመግለጫቸው ከእሱ ጋር በማቋያው የነበሩ አርባ አንድ ሰዎችም ወደ ክልሉ የገቡ ሲሆን እነዚህ ግለሰቦች ወደ ክልሉ የተለያዩ ዞኖች መግባታቸው በክልሉ ቫይረሱን ለመከላከል የሚደረገውን ሂደት ማወሳሰቡን ገልጠዋል የተቸገርነው ነገር እነዚህ ሰዎች በመደበኛ የሆነው የውጭ ጉዞ ስርዓት ስለማይሄዱ አንዳንድ ጊዜ እዛ የሚታወቁበት ስምና እውነተኛ ስማቸው ይለያያል። ስለዚህ በትክክል ስማቸውም ራሱ ለመለየት የተቸገርንባቸውም አሉ። አንድ አራት የሚሆኑ አሁንም ፍለጋ ላይ ያለንበት ማለት ነው። ስለዚህ እነዚህ አብሮ ስለነበሩ ምናልባት የመስፋፋት ሁኔታው እንዳይኖር በሚል እያፈላለግ ናቸው ያሉ ናቸው መስተዳደሩ። ቫይረሱ የተገኘበትን ሰው ጨምሮ ከእሱ ጋር ነበሩ ከተባሉ 41 ግለሰቦች ውስጥም 37ቶቹ መያዛቸውና ከነሱ ጋር ንክክ የነበራቸው ከተባሉት ውስጥ አብዛኛዎቹ ተይዘው ለይቶ ማቆያ ውስጥ መግባታቸውን አስረድተዋል። አሁን 37ቱ ብቻ ሳይሆን እነዚህ ሰዎች ከመጡ በኋላ በሙሉ ወደ መያዝ ነው የገባ ነው። በአሁን ሰዓት ወደ 13 ደርሰናል። በአጠቃላይ እነዚህ የተጠረጠሩ ግለሰቦች በዋናነት የተበታተኑት ባህዲያም በካምባታ ጠንባሮና ባህላባ ዞኖች ሲሆኑ የቀሩ አራት ሰዎችንም ለመያዝ ጥረት የተደረገ ነው ብሏል። ይህንን ስህተት የሰሩ አካላት ግን በህግ እንዲጠየቁ የክልሉ መንግስት ይሄ ክስተት በፍጹም ተቀባይነት የሌለው ክስተት ነው። ውጤቱ መጠበቅ ነበረባቸው። ፕሮፌሽናሊም ትክክል አይደለም። ስለዚህ ለክልሉ መንግስት በዚህ ጉዳይ ላይ ኢንቮልቭድ የሆኑ አካላት ተገቢው ክትትል ተደርጎ በህጉ መሰረት አስፈላጊ ነገር መደረግ እንዳለበት ጠቁመናል። ግን በእኛ ማንዴት ስር የሌለ ስለሆነ እኛ ማድረግ ያለብን ፈጥነን መቆጣጠር ላይ አተኩረን ነው ንሄድ ነው። ስለዚህ ስህተት ነው፣ ተቀባይነት የሌለው ነው፣ በጣም ትምህርትም የሚሰጥ ነው። ለሚቀጥለው ጊዜም በዚህ ረገድ የክልሉ መንግስት ምን አድርጓል የሚለውን ነገር በእኛም በኩል ፎሎ አፓችን ይቀጥላል። የፌዴራል መንግስትም በዚህ ጉዳይ ላይ ተገቢው የእርምት እርምጃ እንዲወሰን ማድረጉ ማይቀር ነው። ስለዚህ ክትትሉ ይቀጥላል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው እንዳሉት በቫይረሱ ተይዞ ሳለ ከህዝብ ጋር የተቀላቀለው ይኸው ግለሰብ ናውናው የተወሰደው በሶማሌ ክልል ጤና ቢሮ በኩል ሲሆን እንዲመረመር ለደቡብ ክልል ጤና ቢሮ የህዋሳ ምርመራ ማዕከል በዚህ ወር በ2ኛው ቀን 2012 ዓ.ም የተላከ ነበር። በሳምንቱ መጨረሻ አርብ ዕለት የሞያሌ ጤና ጣቢያ ኃላፊ አቶ ገርብቼ ዱባ ውጤቱ የታወቀው እዚሁ ማቆያ ውስጥ ያለ ነው በማለት ለጣቢያችን መግለጫ ሰጠው ነበር። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ደግሞ የለም ውጤቱ የታወቀው ከተለቀቀ በኋላ ነው። እዛው በማቆያ ውስጥ ያለ ብታወቅ ኖሮ እንዴት ናሙናው የተወሰደበትና በቫይረሱ መያዙ የተረጋገጠ ግለሰብ ከማቆያው ይለቀቃል? ሲሉ በመጠይቅ ይሞግታሉ። ይልቁንስ የምርመራ ውጤቱ ከመገለጡ በፊት ከለይቶ መገብነት የሌለው ነው ብሏል። ይህ ደግሞ በክልሉ ህዝብ ዘንድ ስጋት ፍርሃትና መደናገጥን ፈጥሯል ነው የተባለው። ናሙናው ሳይደርስ ሰልሶየው ለቀውታል። ይሄ ናሙና ከተላከ አይደለም። ሀያ ላይ የላኩት ናሙና በአያንድ ላይ የኛ ውጤት አውጥተው በዛ ይለት ወደ ጤና ጥበቃ የተላከ መረጃ ሳምንትም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። አንዳንድ ሊያቆየው የሚችል ነገር ሊያጋጥም ይችላል። ማቆየት ነው ያለባቸው። እነሱ ግን ቀጥታ ቀድሞ ነው የለቀፉት። ስለዚህ ሲተቱ የተሰራ ውዛጋ ነው ማለት ነው። ትልቅ ኃላፊነት የጎደለ የሚያሳፍር ነው። ዞሮ ዞሮ የተሰራው ይ የሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮ መልስ እንዲሰጥ ያደረግኩት ጥረት አልተሳካም። በተመሳሳይ በሀገሪቱ ሁሉም አካባቢ ያሉ የአስገድዶ ማቆያዎች የሚመሩበት ወጥ ደንብና የቁበት መንገድና አንድ ተጠርጥሮ ማቆያ የገባ ግለሰብ ምን ያህል ጊዜ በማቆያ ውስጥ እንደሚሰነብት ማብራሪያ እንዲሰጡ በተለይም ይህንን ጉዳይ በተመለከተ የተወሰደውን እርምጃ እንዲያስረዱ ለጤና ሚኒስቴር ኮሚኒኬሽን ዲሬክተር ሳገኛቸው ሌላ ጊዜ መለስበታለሁ። በተያያዘ ዜና በክልሉ የተገኘው ሁለተኛው የኮሮና ቫይረስ ተያያዥ ደግሞ ምንም አይነት የጉዞ ታሪክ የሌላቸውና ከማን ጋር ንክክል እንደነበራቸው ገና በውል ያልተለየ በስልጤ ዞን ስልጤ ወረዳ ነዋሪ የሆኑት የ45 ዓመት ሴት መሆናቸውን ሬሰ መስተዳደሩ አቶ ረስቱ ገልጠዋል። ከሳቸው ጋር ማቋያ መግባታቸውንም ምክትል ሬሰ መስተዳደሩ ተናግሯል። የስልጤ ዞን ጤና መምሪያ ኃላፊ አቶ አብዱልዋሪስ ጀማል በቫይረሱ መያዛቸው የተረጋገጠበትን ሁኔታ ተናግሯል። ትኩሳት አላቸውን ሰዎች የጤና ኤክስቴንሽን ባለሙያዎችን ቮሎንተሮችን መምህራንን አሰልጥነን በማሰልጠን ይህን ስራ ይሰራን። በዚህ ስራ እስካሁን ዘጠና ሶስት ሺ ሶስት መቶ ስልሳ ሁለት ቤተሰብ የምንለውን መድረስ ችለናል። በእነዚህ ስር ሶስት መቶ አራት ሺ ሶስት መቶ ዘጠና ሶስት ሰዎችን ስክሪን ማድረግ ተችሏል እና በዚህ ሂደት ላይ ሰላሳ ሁለት ናምናዎችን ለክልል ጤና ቢሮ የምርመራ ማዕከል ልተናል እና ከእነዚህ ሰዎች ውስጥ በቤት ለቤት አስቀኝት ወቅት አንድ ሳል ያላት ሴትዮዋ ተገኝታለች። ስልጡ ተሳታ ስልጡ ብረጋር ቀበሌ ላይ እንግዲህ ውጤታ ያው ይፋ ሆነዋል። ጤና ሚኒስቴር ቫይረሱ መኖሩን እንደሚያመላክት ይፋ አድርጎልናል። ከዚህ ጋር በተያያዘ እሷም የወራዊ የሕክምና ማዕከል ላይ በመልካም ጤንነት ትገኛለች። አስፈላጊው ክትትል የተደረገላት ነች። ቤት ለቤት በሚደረገው ሀሳብ ከ325 ሺህ በላይ ቤተሰብ ማስስ የተቻለ ሲሆን እንዲታሰስ ከታቀደው 12 ሚሊዮን ሕዝብ ውስጥ 1.5 ሚሊዮን ሕዝብ ተደራሽ ሆነዋል ብለዋል ርዕሰ መስተዳድሩ። የክልሉ ሕዝብ አሁን የተፈጠረውን አስቸጋሪ ሁኔታ ከግምት በማስገባት ያለመዘናጋት ራሱን ከወረርሽኙ እንዲጠብቅና የአስቸኳይ ጊዜ አዋጅ ህግ ተላልፈው በተገኙ አካላት ላይ መንግስት አስተማሪ እርምጃ እንደሚወስድ አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም